ጋቢና ቪኦኤ። ጋቢና። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬ የጋቢና ጉዟችን ኢትዮጵያ ከቻይና ጋር የፈረመችውን መጠነ ሰፊ የትብብር ስምምነት ጭብጦች እንጣኛለን። ቻይና የጋራ የሆኑ ጥቅሞች አሏቸው። ይህንን በማራመድ የህዝቦቻቸውን ህይወት ለመለወጥ ከሚደረግ ጥረት ጋር የተያይዞ መታየት ያለበት ነው። ከምርጫው ጋር ምንም አያይዘው። ኢትዮጵያ ከአሜሪካ ጋር በጣም ጠንካራ የሆነ ግንኙነት አላት። በሊባኖስ ደግሞ አንዲት የ26 ዓመት ወጣት አዛውንት አሰሪዋን በስለት ገድላለች በሚል ተጠርጥራ መታሰሯን የኢትዮጵያ ቆንስል አስታወቀ። አደጋው ደርሷል። በትክክል ሰውየው የሰማኒያ ስድስት ዓመት አዛውንት ናቸው። ልጅ ከዛ ቤት ረዘም ያለ ጊዜ ሰራዊ ነበረ። ልጅ ላይ ሰውየው ትልቅ ሰው ነው እና በቃ ሚስት ምናምን ነገር ይላታል። ሚስት ሁኝኝ አዎ። በቅርቡ በሜዲተራንያን ባህር ህይወታቸው ያለፈ ኢትዮጵያውያንና ኤርትራውያንን ጨምሮ 34 አፍሪካውያን አስክሬን ጣሊያን ገብቷል። በሀገሩ ያለ ችግር በሀገሩ ያለ ድህነት በሀገሩ ያለ መብት የሚያገኝበት ሁኔታዎች ካልተፈጠረ ዝም ብለህ ድንበር ብቻ መዝጋት መፍትሔ ሊሆን አይችልም። ከላይ የሰማነው በጣሊያን ሀገር አጀንሲ አበሻ በሚል የስደተኞችን የሚረዳ ድርጅት ያቋቋሙት አባ ሙሴ ዘራይ ናቸው። አብረውን ያመሻሉ። ሰሞኑን በኢትዮጵያ የድረገጽ አገልግሎትና የስልክ ኢንተርኔት ተቋርጧል። አሀዝ ካስፈለገ ሁለት ቀናት ተቆጥረዋል። መዝጋት ነው ያደረገው። በጣም ትልቅ የሚያመላክተው መስ የቢሮክራሲ ምን ያክል ደካማ እንደሆነ በሚስጥር መያዝ ያለበት የመንግስቱ ስራ በሚስጥር መያዝ የማይችል ከሆነ ቢሮክራሲ ከላይ የሰማነው ዘላለም ክብረት ነው የዞን ዘጠኝ ጦማሪና መምህር ነው። ሌሎች አስተያየቶችንም ይዘናል። መንግስቱም የሁለተኛ ደረጃ መልቀቂያ ፈተና እስኪጠናቀቅ ድረስ ድረገጽ እንደሚቆለፍ ተናግሯል። ዝርዝሩን ይዘናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ የምሽቱን ዓለም አቀፍ ዜናዎች ልናስደምጣችሁ ተመልሰን መጥተናል። ወደ አፍጋኒስታን እናመራለን። አፍጋኒስታን ዋና ከተማ ካቡል ትላንት ለደረሰው መኪና ላይ የተጫነ ቦምብ ጥቃት ሰለባዎች የሀዘን መግለጫ ስነስርአት ተካሂዷል። በጥቃቱ ቢያንስ ዘጠና ሰዎች ሲገደሉ ከአራት መቶ በላይ ቆስለዋል። የቦምብ ጥቃቱ የደረሰው ኤምባሲዎችና የመንግስት መስሪያ ቤቶች በሚገኙበት የከተማዋ ቀበሌ ውስጥ ሲሆን በርካታ መኪናዎችና ህንጻዎች ላይ ጉዳት አድርሰዋል። ለጥቃቱ እስካሁን ኃላፊነት የወሰነ ወገን የለም። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከታሪካዊ የፓሪሱ የአየር ንብረት ስምምነት ተወጣም አትወጣም እንደሆነ ዛሬ ከቀትር በኋላ አስታውቃለሁ ብለዋል። ፕሬዚዳንቱ ትናንት ረቡ በትዊተር ውሳኔያቸውን ዛሬ በዋሽንግተን ሰዓት አቆጣጠር ዘጠኝ ሰዓት ላይ ማለትም ከአንድ ሰዓት ባነሰ ጊዜ ውስጥ ዋይት ሃውስ ሮዝ ጋርደን መስክ ላይ በሚካሄድ ሥነ ሥርዓት ይፋ እንደሚያደርጉ ጠቁመዋል። አሜሪካን እንደገና ታላቅ እናደርጋለን የሚለውን የምርጫ ዘመቻቸውን መፈክርም አስከትለዋል። ኬንያ በናይሮቢና የወደብ ከተማዋ ሞምባሳ መካከል ያለውን ርቀት በግማሽ ይቀንሳል የተባለ አዲስ የባቡር መስመር አስመርቃለች። ትላንት የምረቃውን ስነ ስርዓት አስመልክቶ ከሞምባሳ እስከ ናይሮቢ በተደረገው የባቡር ጉዞ የሀገሪስቱ ፕሬዚዳንት ኡሁሩ ኬንያታና በርካታ የቻይና ና የኬንያ ባለስልጣናት መገኘታቸው ታውቋል። በስተ መጨረሻም ሰሜን ምስራቅ ኬንያ ውስጥ ተጠርጣሪ የጽንፈኛ አልሸባብ ታጣቂዎች ጥቃት አድርሰው አንድ መምህር ሲገድሉ ሌላ መምህር ጠልፈዋል። አንድ ትምህርት ቤትም አቃጥለዋል። ታጣቂዎቹ ጥቃቱን ያደረሱት ከጋሪሳ ከተማ ዘጠና ኪሎ ሜትር ርቀት ላይ የምትገኝ ፋፊ የምትባል መንደር ውስጥ መሆኑን የአካባቢው የምክር ቤት አባል ገልጸዋል። የአልሸባብ ታጣቂዎች ባለፉት ጥቂት ሳምንታት ኬንያ ውስጥ ጥቃታቸውን አጠናክረዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ባሻገር እንላችኋለን። ኢትዮጵያ ከቻይና ጋር ያላት ግንኙነት ወደ መጠነ ሰፊ የሆነ ስልታዊ አጋርነት መሸጋገሩን የውጭ ጉዳይ ሚኒስትር አስታወቀ። ነገር ግን የሁለቱ ሀገራት ግንኙነት መሟሟቅ ከዶናልድ ትራምፕ በዩናይትድ ስቴትስ ፕሬዚዳንትነት መመረጥ ሆኖ ከሚከተሉት ፖሊሲም ጋር የተገናኘ አለመሆኑን የሚኒስትሩ ቃል አቀባይ ተናግረዋል። ወትሮም የሞቀ መሆኑ የሚታወቀው የኢትዮጵያና ቻይና ግንኙነት ይበልጥ መጠናከሩ ሌላ አንድ ደረጃ መጨመሩ የተገለጸው በቅርቡ የተፈራረሙት ስምምነትን ተከትሎ ነው። እስክንድር ፍሬው ማምሻውን ከአዲስ አበባ ዘግቧል። ወትሮም የሞቀ መሆኑ የሚታየው የኢትዮጵያና የቻይና ግንኙነት ይበልጥ መጠናከሩ ሌላ አንድ ደረጃ መጨመሩ የተገለጸው በቅርቡ የተፈራረሙትን ስምምነት ተከትሎ ነው። ዛሬ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እንዳሉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቤይጂንግ በተካሄደ ስብሰባ ላይ በተገኙበት ወቅት ነው ስምምነቱ የተፈረመው። እንግዲህ እንደምታውቁት በቅርቡ የአንድ መቀነት አንድ መንገድ ስብሰባ ቻይና ውስጥ ተካሂዷል። በዚህ ስብሰባ ላይ ክቡር ጠቅላይ ሚኒስትሩ የተመራ የልኡካን ቡድን ተገኝቷል። ከዚህ ጉብኝት ከዚህ ስብሰባ እና በኢትዮጵያ ከቻይና ጋር ባላት ግንኙነት በኩል የምንረዳው ነገር ምንድን ነው? በሁሉም ወቅቶች ከኢትዮጵያ መንግስትና ሕዝብ ጎን የምትቆም ጠንካራ ወዳጅ መሆኗን የቻይና መንግስት ቻይና አረጋግጣለች። ይህ ግንኙነት ጠንካራ እና በቅርቡ ወደ መጠነ ሰፊ ስትራቴጂክ አጋርነት ወይም በእንግሊዝኛው ኮምፕሪሄንሲቭ ኮኦፕሬቲቭ ስትራቴጂክ ፓርትነርሽፕ ማደጉ የሁለቱ ሀገሮች ግንኙነት ሁለገብ ስትራቴጂካዊና በመተማመን ላይ የተመሰረተ መሆኑን የሚያረጋግጥ ነው። ኢትዮጵያ በተለያዩ ዘርፎች ከቻይና ጋር ያላት ግንኙነት ደረጃ በደረጃ እያደገ መምጣቱን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። እንደ መረጃው እንደ አውሮፓውያን አቆጣጠር በ2004 357 ሚሊዮን ዶላር የነበረው የንግድ ምጣኔ በ2015 6.37 ቢሊዮን ደርሷል። ይሄው የንግድ ምጣኔ በየአመቱ በአማካይ በ22.2 በመቶ እያደገ መሆኑንም መረጃው ጠቁሟል። የቻይና ባለሀብቶች በ624 ፕሮጀክቶች ላይ በመስራት ከ386 ቢሊዮን የአሜሪካ ዶላር በላይ መዋለ ንዋይ ማፍሰሳቸውንም አመልክቷል። ኢትዮጵያ በቻይናና በሌሎች የእስያ ሀገራት እንደ አውሮፓውያን አቆጣጠር በ2012 የተቋቋመው የእስያ መሰረተ ልማት ኢንቨስትመንት ባንክ አባል መሆኗንም አስረድቷል። እንደ መረጃው ኢትዮጵያ የዚህ ባንክ አባል የሆነችው ከ18 ቀናት በፊት ነው። እንደ አውሮፓውያን አቆጣጠር ከግንቦት 13 ጀምሮ ይህ ባንክ 77 አባል ሀገራት ያሉትና በመሰረተ ልማት ዙሪያ ለሚቀርቡ ፕሮጀክቶች የገንዘብ ድጋፍ የሚያደርግ መሆኑን የተጠቀሰው ጠቅላይ ሚኒስትር ኃይለማርያም ደሳላይ በተገኙበት በቤጂንግ የተፈረመው የመጠነ ሰፊ ስልታዊ አጋርነት ስምምነት ደግሞ እንደዚህ የተለያዩ መገለጫዎች ያሉትን የሁለቱን አገራት ግንኙነት ይበልጥ እንደሚያሳድገው ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ይህንን ነው ያስረዱት። የኮምፕሬንሲቭ መጠነ ሰፊ ስትራቴጂክ አጋርነት ማለት አንደኛ የፖለቲካ ቁርጠኝነትን የሚያሳይ ነው። ሁለተኛ ከቻይና በተለያዩ መስኮች የሚደረገው ግንኙነትን ድጋፍ አሁን እስካሁን ከነበረው እስካሁን ከነበረው በይዘትም በመጠንም ያድጋል፣ ይጨምራል ተብሎ ነው የሚጠበቀው። የኢትዮጵያና የቻይና ግንኙነት እየተጠናከረ መምጣቱ የተገለጸው አዲሱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአፍሪካ ብሎም ከኢትዮጵያ አንጻር የሚከተሉት ፖሊሲ ግልጽ ባልሆነበት ባልተብራራበት በዚህ ወቅት ነው። የዩናይትድ ስቴትስን ጥቅም የሚያስቀድመው አሜሪካ ፈርስት ፖሊሲያቸው ከአፍሪካና ከኢትዮጵያ አንጻር ምን ማለት እንደሆነም በሂደት የሚጠበቅ መልስ ነው። ቃል አቀባዩ አቶ መለስ ግን ከቻይና ጋር እየተሟሟቀ የመጣው ግንኙነት በሂደት እያደገ የመጣ እንጂ ከዩናይትድ ስቴትስ ምርጫ ጋር እየተገናኘ አይደለም ይላሉ። የኢትዮጵያና ቻይና ግንኙነት ረዥም ጊዜ ያስቆጠረ ግንኙነት ነው። የአሜሪካ ውስጥ ምርጫ ከሄደ መቶ ሲደመር ቀናት ብቻ ነው የነበሩት። በኛ እምነት ይሄ ግንኙነት ወደ መጠነ ሰፊ ስትራቴጂካዊ አጋርነት ሲሸጋገር አሜሪካ ውስጥ ከተካሄደው ምርጫ ጋር የሚያያይዝ የሚያቆራኝ ነገር የለውም። ኢትዮጵያና ቻይና የጋራ የሆኑ ጥቅሞች አሏቸው። ይህንን በማ ለማራመድ የህዝቦቻቸውን ህይወት ለመለወጥ ከሚደረግ ጥረት ጋር የተያይዞ መታየት ያለበት ነው። ከምርጫው ጋር ምንም አያይዘው። ኢትዮጵያ ከአሜሪካ ጋር በጣም ጠንካራ የሆነ ግንኙነት አላት። በቅርቡ የኢፌድሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ አሜሪካ በሄዱበት ወቅት ከሀገሪቱ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት፣ ከሀገሪቱ ኮንግረስ የውጭ ግንኙነት ሊቀመንበር ከተባበሩ መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ጎን ለጎን ከወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ሬክስ ጋር በተገናኙ ወቅት ያረጋገጡት ነገር ምንድን ነው? ኢትዮጵያና አሜሪካ የጋራ ጥቅም አላቸው፣ ወዳጅነታቸውም ጠንካራ ነው። የመጨረሻ አላርገውና የሰሞኑ ስምምነት ከቻይና ጋር የተፈረመው ቻይናን የኢትዮጵያ ካደጉት ሀገራት መካከል ማለት ነው። ወይ ደግሞ ከሀያላኑ ሀገራት መካከል ቻይናን ዋነኛው የኢትዮጵያ አጋር ያደርጋታል። እንደዛ ብለን ልንተረጉም እንችላለን። ኢትዮጵያ ከአውሮፓ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከአሜሪካ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከቻይና ጋር ጠንካራ ግንኙነት አላት። በቅደም ተከተል መስቀመጥ አይቻልም። ኢትዮጵያ ከሁሉም ጋር ጠንካራ ግንኙነት አላት። ኢትዮጵያና ቻይና ይፋ ዲፕሎማሲያዊ ግንኙነት የመሰረቱት እንደ አውሮፓውያን አቆጣጠር በ1970 እንደሆነ Merajauca saya lu, Lamiri Kadams Radio, Sekunder Freo ke Adi, sababak. የምትከታተሉት الجرائم في ሬዲዮ سور ነው የጋቢና ጉዞአችን ይቀጥላል በሊባኖስ አንዲት و تعالى و ሱብሐቱ የሊባኖስ የመገናኛ ብዙሃን እንደዘገቡት የ86 ዓመቱ ሳልማን ካሚል ባለፈው እሁድ ሌሊት በደቡብ ሊባኖስ ጂባል አልቦቶም በተባለ ከተማ በመኖሪያ ቤታቸው በአሰቃቂ ሁኔታ ተገድለው መገኘታቸውን ዘግበዋል። በዘገባው ትዕግስት ቢ በሚል ስም የተጠቀሰችው ይህች የ26 ዓመት ወጣት በሊባኖስ ወንጀሉ ተፈጽሞበታል በተባለው ቤት ውስጥ በስራ ላይ ዘጠኝ ወራት ያህል እንዳስቆጠረች በቅርብ የምታውቃት ጓደኛዋ ለአሜሪካ ድምጽ ሬዲዮ ተናግራለች። የሊባኖስ የመገናኛ ብዙሀን እንደዘገቡት ወንጀሉ ከተፈጸመ ከአንድ ቀን በኋላ ተጠርጣሪዋ ተደብቃበት ከነበረው የወይራ ማሳ ውስጥ ነው በሊባኖስ ፖሊሶች የተያዘችው። በወንጀሉ ተጠርጥራ በሊባኖስ ፖሊስ ቁጥጥር ስር የምትገኘው ትግስት ከመኝታ ፍራሿ ስር ወንጀሉ የተፈጸመበት ስለት ቢላዋና የሞባይል ስልኳ ተይዟል ሲል የፖሊስ ምንጮችን ጠቅሶ ዘዴሊ ዘ ዴሊ ስታር የተባለው የሊባኖስ ጋዜጣ ዘግቧል። بزاقة باقة كلوم بي لاو دامو لما سلق لما تاعت ابم تا موكرون ديلي ستار لتبالو يه ليبانوس كازي تا مغلج اي ستو يه ليبانوس يه بزوهانم انديهو سفيا الجرائم في قضاء سور لا تزال تكر وآخر مستجداتها العثور على المواطن سلمان በሊባኖስ የኢትዮጵያ ቆንስላ ጽሕፈት ቤት አምባሳደር ሀሊማ መሐመድ በሊባኖስ የመገናኛ ብዙኃን የቀረቡትን መረጃዎች አስመልክቶ እንደዚሁም ስለ ተጠርጣሪዋ መግለጫ እንዲሰጡን ጋብዘናል። አዎ፣ አደጋው ደርሷል። በትክክል ሰውየው የሰማኒያ ስድስት ዓመት አዛውንት ናቸው። ልጅቷ ዛ ቤት ውስጥ ረዘም ያለ ጊዜ ሰራ የነበረ ልጅ ናት። በእድሜዋም በጣም ትንሽ ትንሽና እንደዚህ አይነት ወንጀልም ካላት ከነበራት ከሰዎቹ ጋር የኑሮ መስተጋብር እንደዚህ አይነት ወንጀል አሰራ የሚል የቤተሰቡ አባላት በቴሌቪዥን በምንም ቀርበው መግለጫ እየሰጡ ነበረ። ምክንያቱ ለሌላ ሰው በር ከፍታ ሌሎች ሰዎች ገብተው ሊገሉ ይችላሉ እንጂ እሷ የዚህ አይነት ስራ የምታደርግ ነገር አይደለችም የሚል ነገር ነው። ለማንኛውም ከሁለት ቀን ፍለጋ በኋላ እዛው ቤተ ቤት የሰውየው የሟቹ ቤት አካባቢ ላይ ይሄ ዛፍ ምናምን ያለበት ጥሻ ነገር ውስጥ ገብታ ነው ፖሊሶች አግኝተው። አሁን በፖሊስ ቁጥጥር ስር ናት ያለችው። ያው እሷ ወንጀሉን ለመፈጸሟ የተረጋገጠ ነገር የለም። ምርመራ ላይ ናት ያለችው። በምርመራ እንግዲህ የሚታወቅ ይሆናል ማለት ነው። በምርመራ ስር ናት ያለችው። ለወንጀሉ ተጠርጣሪዋ ትዕግስት የምትሰራበት አካባቢ የምትኖር ሌላ ኢትዮጵያዊት ስሟን እንድንጠቅስ አልፈለገችም። በተዋወቁበት ጥቂት ቀናት ውስጥ የትዕግስት ባህሪ ምን ይመስል እንደነበር፣ በአሰሪና ሰራተኛ መካከል የነበራቸው ቅርርብ ምን ይመስል እንደነበር የንግራቻትን አካፍላናለች። ሰፋሪ ስጠነበረ ጓደኛዬ እና ያው እስኪ ማለት ይጣላሉ መሰለኝ እቤት እና እኔ ጋርም ትመጣለች እሷ ጋር እንሄዳለን። ያው ኢትዮጵያኖች ደግሞ የሚነበረ እኔ ጋር

ብዙን ጊዜ በቃ ግራ ገባኝ። ጓደኛ ስለሆነች ታውቂያለሽ ምናምን ሲሉኝ፣ አዎ በቃ የማውቀውን ነገር ነገርኳቸው ኳቸው የማላውቀውን ነገር ደግሞ ያው ምንም አላውቅም አልኳቸው። ያው ልጅቷ መጨረሻ ላይ ትናንትና ነው መቼ ነው ትናንት ዛሬ እንጃ የሆነ ጫካ ውስጥ ታገኘቻለ። በጣም ታዛዝልኝ ምንም ማታቅ እዛ ላይ በጣም ልጅ ነው ምንድን ነበረ ጥላቸው ከአሰሪዋ ጋስቲ እንደው አንቺ የምታውቂውን ንገሪኝ። ሰውዬ ይኸውልሽ ትልቅ ሰው ነው እና በቃ ሚስት ምናምን ነገር ይላታል። ሚስት ሁኝኝ ከዛ እኔ ደግሞ እንዴት ለሱ ሊሆን ይችላለሁ እያለ በጣም ትናድር ነበረ። በቃ ቢልሽ ዋፍ ነው ታገሽ እያለ በለዛ ጊዜ እያልኳት ነር ያው ጦሶ ጥቃት ሊያደርስባት ሲሞክር ይሆን ምናልባት እራሷን ለማዳን ያደረገችው ይመስለኛል። እንግዲህ ቢሆን ነው እንግዲህ ልጅቷ ምንም ነገር እንደዚህ አይነት ነገር እንዳት በቃ ሆነ ምንም ነገር እንዳት ታረግ ማለት እኔ ውስጥ እንዳትገቢ ምናምን ብያት ቃል ምናምን ገባለኝ ምንም ነገር ላታደርግ የሆነ በቃ ምንም ነገር ምንም ፊትዋን አንገትሽ እንደርስሽ ምን ነገር እንዳትናገሪ ነበር ያልኳት ልጅቷን ገባሽ እኔ እኔ ሲመስለኝ ልጅቷ አመሳሳው ዝም ብላ እንደዛ ታርገው ሰውዬው እኔ እኔ ግን እኔ ጋር ፈጣሪ ያውቀው እንጃ እኔ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቤሩት በተመሳሳይ ስራ ላይ ተሰማርተው ይኖራሉ። ባሰሪዎቻቸው በደል የሚደርስባቸው ወጣቶችም ቁጥራቸው ከፍተኛ ነው። የዚህን ዘገባ ዝርዝር በሚቀጥለው ሳምንት ሰፋ አድርገን እንመለስበታለን። መስታወትን ለዘገባው እናመሰግናለን። በስደት የሚያቆየን ዘገባ ነው። አሁንም ያለን በቅርቡ በሜዲትራኒያን ባህር ህይወታቸው ያለፈ ኢትዮጵያውያንና ኤርትራውያንን ጨምሮ 34 አፍሪካውያን አስከሬን ጣሊያን ገብቷል። በጣሊያን ሀገር አጀንሲያ ሀበሻ የሚባል ስደተኞችን የሚረዳ ድርጅት ያቋቋሙት አባ ሙሴ ዘራይን ጽዮን ግርማ አነጋግራለች። መነሻቸውን ከተለያዩ የአፍሪካ ሀገራት አድርገው ህይወታቸውን ላደጋጋልጠው አውሮፓ የመግባት ህልማቸውን ሰንቀው ሜዲተራኒያን ባህርን ለማቋረጥ ባገኙት ትናንሽ ጀልባዎች ላይ ገንዘብ ከፍለው የሚሳፈሩ ህጻናት፣ ወጣቶች፣ እናቶችና ስፍር ቁጥር የሌላቸው ተጓዦች የሚበራከቱበት ጊዜ ነው አሁን ያለንበት የበጋው ወቅት። ለጉዞ የተሰናዱት ተጓዦች ከፊት የቀደሟቸው የቱንም ያህል አደጋ እንዳጋጠማቸው ቢሰሙም የእድላቸውን ለመሞከር መከተላቸው አይቀርም። ይህንን የስደተኛ አስከፊ ገጽታ ድግምግሞች ላለፉት በርካታ ዓመታት መመልከታቸውን በትውልድ ኤርትራዊው ቄስ አባ ሙሴ ዘራይ ይናገራሉ። ባለፈው ሳምንት ረቡ ግንቦት 16 የሆነውም ከዚህ ቀደም ይከሰቱ ከነበሩት አደጋዎች አንዱ ነው። የበዛውን ቁጥር ህጻናት የሚይዙበት ፍልሰተኞች ከሊቢያ ተነስተው ጣሊያን ለመግባት የሜዲተራኒያን ባህርን ሲያቋርጡ ሰጥመዋል። በፕላስቲክ ጀልባዎች ተሳፍረው በመጓዝ ላይ የነበሩት አብዛኞቹ ስደተኞች ከምዕራብ አፍሪካ የተሳፈሩ ቢሆንም ኢትዮጵያውያንና ኤርትራውያን ከ1850 በላይ በተጠቀሰው ቁጥር ውስጥ የተካተቱ ናቸው። ከእነዚህ ውስጥ 200 የሚሆኑት የህይወት አድን መንሳፈፊያ ጃኬት አላጠለቁም ነበር። ከተጓዦቹ መካከል 34 ሰዎች ሞተዋል። አስክሬናቸውም በባህሩ ላይ ተገኝቷል። ምን ያህል አስክሬን እንደጠፋ ግን የታወቀ ነገር የለም። አባ ሙሴ ዘራይ የዛሬ 23 ዓመት በኢጣሊያ የመሰረቱት ኤጀንሲያ አበሻ የተባለ በአደገኛ የባህር ጉዞ ስደትን የሚመርጡ አፍሪካውያን ወጣቶችን የሚረዳ ድርጅት አቋቁመዋል። በዚህ ምክንያት ከጉዳዩ ጋር ቀጥተኛ ግንኙነት አላቸው። ከዚህ አደጋ የተረፉት አንድ ሺ ስምንት መቶ ፍልሰተኞች በባህር ላይ ድንበር ጠባቂዎች ህይወታቸው ተርፎ ጣሊያን ድንበር ደርሰዋል ብለውኛል። መጀመሪያ አሁን በዚህ የጂ ሰቨን ተብሎ ሲሲሊ ወደ ሴቷ ተዘግቶ ስለነበረ የተለያየ ቦታ ነው ወደ ናፖሊ፣ ወደ ሳርደኛ ምናምን ነው የላውኳቸው። አንዳንዱም ገና ከመርከብ አሁን ነው የሚወርዱት ያሉት። አራት አምስት ቀን መርከብ ላይ ነው የቆዩት ለሴኩሪቲ ተብሎ እዛ ሲሲሊ እንዳይወርዷቸው ተከለክሎ ስለቆየ በብዛት ገና አሁን ነው ከመርከቡ እየወረዱ ወደ ዌልካም ሰንተር የሚልኳቸው ያሉ አባ ሙሴ እነዚህ ስደተኞች ሌላ ረጅምና አስቸጋሪ የህይወት ጉዞ ይጠብቃቸዋል ሲሉ አስቸጋሪውን ሁኔታ በረጅሙ ተርከውታል። እሱን ለሌላ ጊዜ አቆይቼ ኢትዮጵያውያንና ኤርትራውያን ጭምር አሉበት የተባለው የሰላሳ አራት ሰዎች አስክሬን ወዴት ተወሰደ? አልኳቸው። ወደ ጣሊያን መጧቸው። እዛ ጊዜው የጣሊያን መንግስት ማዘጋጃ ቤቱ የቀብር ሥርዓት እንዲደረግላቸው ቦታ ይሰጣቸውና እዛ ይቀበራሉ። ቤተሰባቸው እያገኟቸው እንዲያውቋቸው ተብሎ ደግሞ ፎቶ አንስቶ ከዛ ለዲኤንኤ ምርመራ የሚሆንም የሚያስፈልጋቸው ሁሉ ወስዶ የሚያስቀምጡት የሆነ ቤተሰብ መጥቶ ስከጠየቀ ምርመራው ተደርጎ የት እንዳለ ማን እንደሆነ እንዲታወቅ ማለት ነው። አስክሬኑ ከመቀበሩ በፊት ምርመራና ፎቶግራፍ ስለሚነሳ ጠፋብኝ የሚል ቤተሰብ ወደ ሀገሩ ባለ ቀይ መስቀል አመልክቶና ማስረጃ እያቀረበ መጠየቅ እንደሚችል ገልጸዋል አባ ሙሴ። የአውሮፓ ህብረት ከጊዜያዊ የሊቢያ መንግስት አስተዳደር ጋር በመነጋገር በሩን ለመዝጋት ስምምነት ላይ ደርሶ ጥረት እያደረገ ነው። ግን ምን ዋጋ አለው ይላሉ አባ ሙሴ። ዋናው ችግሩ ካልተፈታ በር ብቻ መዝጋት በቂ አይደለም። ለጊዜው ገደብ ሊሆን ይችላል፣ ሊያቆመው ይችላል አንድ ወር ለሁለት ወር። ከዛ በኋላ ግን በሌላ መግቢያ ይፈጥሩባቸዋል። ስለዚህ ህዝቡ ይሄ ሁሉ ሸሽቶ የሚመጣ ያለ፣ ከአፍሪካ ከተለያየ ቦታ በሀገሩ ያለ ችግር፣ በሀገሩ ያለ ድህነት፣ በሀገሩ ያለ መብት የሚያገኝበት ሁኔታዎች ካልተፈጠረ ዝም ብለህ ድንበር ብቻ መዝጋት መፍትሄ ሊሆን አይችልም አንድ ሰው በአገሩ መብት የማያገኝ ከሆነ ነጻነቱም የማይጠበቅለት ከሆነ በአገሩ እንደ ዜጋ ሙሉ ምነው የሚባለው ሴልፍ ኮንፊደንስ ኖሮት ትምህርት ለመማር የትምህርት እድል ያገኝ ድሃ ሆኖ የትምህርት እድል እንዳይዘጋበት በመንግስት በኩል እርዳታ ካልተደረገለት የህክምና ስለዚህ ለጤናው በቂ አገልግሎት የማያገኝ ከሆነ ነጻነት ኖሮት ሐሳቡ መግለጽ የማይችል ከሆነ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስም ነጻነት የማያገኝ ከሆነ በሃይማኖቱ ደረጃም ነጻነት የማያገኝ ከሆነ የተለያየ ሁኔታዎች መብቱ የማያገኝበት ሁኔታዎች ከተፈጠሩ ወይ ደግሞ ከፍትህ የራቀ አመራርና አስተዳደር ካለ ይሄ ሁሉም ራሱ የቻለ ምክንያት ነው፣ ለወጣቱ ሸሽቶ እንዲሄድ የሚያደርገው። በዚህ አመት ብቻ አንድ ሺህ ሶስት መቶ ሰዎች ይህንን አደገኛ መንገድ ሲያቋርጡ ሕይወታቸው አልፏል። ከአባ ሙሴና ከሌሎች አካላት ጋር በዚህ ጉዳይ ላይ በስፋት ተወያይተናል። እናንተም የፌስቡክ ተከታታዮቻችንና የሬዲዮ አድማጮቻችን አስተያየት ሰጥታችሁናል። ሁሉንም አካተን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አንቺ አገሬ ሰማይ፣ አንቺ አገሬ መሬት፣ አንቺ አገሬ ሰማይ

Yeah. ቴዲ አብሮ እናመሰግናለን። ጽዮን ተከታዩ ዘገባሽ ወደ አዲስ አበባ የሚወስደን ይሆናል። መብራት ሲጠፋ ምንድን ነው በዳሰሳ ነበር የሚባል ኢንተርኔት ሲጠፋ ምን ይባላል? እንግዲህ የነገርኳቸው ወጣቶች ያናገርኳቸው ወጣቶች በጨለማ ውስጥ እንዳለን ነው የሚቆጠረው ብለዋል። ተመሳሳይ ነው ኢንተርኔት ሲጠፋም፣ እንግዲህ ሁለት ቀን አርባ ስምንት ሰዓት አልፎታል። አው ከትላንት በስቲያ ነው ኢንተርኔት የተቋረጠው። እንግዲህ በዛሬው እለት የኢትዮጵያ መንግስት የኮሚዩኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሀመድ ሰይድ ለሮይተርስ የዜና ወኪል እንደተናገሩት ኢንተርኔት ያለፈው አመት የተከሰተው የብሔራዊ ፈተናዎች ሾልኮ መውጣትን በዚህ አመትም ተመልሶ እንዳይደገም ከትላንት በስቲያ ጀምሮ የብሔራዊ ፈተና እየተሰጠ ስለሆነ በዛ ምክንያት ኢንተርኔትን ዘግተናል ብለው በይፋ መግለጫ ሰጥተዋል። በዛሬ ሁለት እንግዶችን ባጭሩ አስተዋወቄንና የተወያያችሁበት ወደ ውይይቱ እንለፍ። አው አጠር ያለ ውይይት ነው የነበረው። ዘላለም ክብረት በአምቦ ዩኒቨርሲቲ መምህር የነበረና አሁን ደግሞ በኒውዮርክ የሚገኝ ጦማሪ የኢንተርኔት ጸሀፊ የነበረ ነው። አቶ ስዩም ተሾመ ደግሞ እንደዚሁ በአምቦ ዩኒቨርሲቲ መምህር የሆነና የኢንተርኔት ጦማሪ ነው። ስለዚህ ሁለቱም ከኢንተርኔት ጋር ግንኙነት ስለነበራቸው ይህንን ሁኔታ እንዴት ታውታላችሁ ብዬ ነው የጠየቅኩት ስዩም በማብራራት ይጀምራል። እንግዲህ ያው እኔ ለእኔ እዚህ ጋር አንድ መጤን ያለብን ነገር የሚመስለኝ መንግስት እንደ መንግስት ግልጽነትና ተጠያቂነት ያለው ስራና አሰራር በራሱ የሌለው መንግስት እንደገና በህዝብ መገናኛ ብዙኃን በተደጋጋሚ ተአማኒነት የጎደላቸው ከእውነት የራቁ መረጃዎች ውስጥ ጥ የነበረ መንግስት እና እንደ አንድ አካል ይሄ አሁንም ቢሆን ከዚህ ከኢንተርኔት መዘጋት ጋር ተያይዞ የሚሰጠው መረጃ ለረጅም ጊዜ በህዝብ ዘንድ ተቀባይነት፣ ታማኝነት መረጃ ስለሰጠ ኦልሬዲ ህዝቡ በማህበረሰቡ ዘንድ ያለው ቅቡልነት ወይም ደግሞ አምኖ የመቀበል ጉዳይ በጣም የተመናመነበት ያለበት ሁኔታ ነው ያለው እና ከዚህ አንጻር ኢንተርኔት ዘጋዎች በዋናነት ከፈተናው ጋር በተያያዘ ተሰርቆ እንዳይወጣ ነው ብሎ እንኳን ቢል ማህበረሰቡ ዘንድ የሚፈጥረው ጥርጣሬ ነው እንጂ ማህበረሰቡ ይህ ነገር አሁን ብሎ ይሄ እንግዲህ ለማህበረሰቡ ጠቃሚ የሆነ መረጃ ተግባር ስለሆነ እንቀበል ብሎ አይልም እና ምንድን ነው የሚፈጥረው? ጥርጣሬ ነው የሚፈጥረው። ያ ጥርጣሬ ደሞ በማህበረሰቡ ዘንድ ይሄኔ ፈተናው ተሰርቆ ስለወጣ ነው የተዘጋው ብሎ ሊያስብ ይችላል። አይስ መንግስት፣ በራሱ ብልጽነት ተጠያቂነት የሌለው እስከሆነ ድረስ ስራና አሰራሩን ተጠያቂነት አለው ኃላፊነት በጎደለው መልኩ በሚሰራ በተደጋጋሚ ሲሆን በነበረበት ሁኔታ ይሄ በማህበረሰብ ደረጃ ያለው እሴት ተመናምኖ አሁን በተማሪዎቻችን የወደፊት ዕድልና ዕጣ ፈንታ ላይ እንደዚህ ቁማር የሚጫወት ነገር ሊከሰቱ ይችላል። እና መዘጋቱ እሱ አንድ ነገር ነው። ይሄ በራሱ ምን ያህል እርቀት ያስገደና ብለህ ስትይ እንትን አይልም። ሁለተኛ ነገር ደግሞ መታሰብ ያለበት አሁን ይህ ማትሪክ ፈተናውም ደግሞ ሀገር አቀፍ ፈተና ስለመጣ ብቻ ሳይሆን እኛ እኮ በየጊዜው ነው ፈተና የሚዘጋው። ባለስልጣን ሲመጣ ነው የሚዘጋው። ረብሻ በተነሳ ቁጥር ነው የሚዘጋው። ያ ስለሆነ ይህን ያህል ምን የተለመደ ነገር ሆኗል ለእኛ ማለት ይቻላል። አመሰግናለሁ። ስዩም ወደ ዘላለም ልምጣና፣ ዘላለም እንግዲህ ለማትሪክ ከሆነ አሁን ደግሞ ስዩም በጠቀሳቸው ምክንያቶች ለምሳ ለምሳሌ፣ ረብሻ ሲመጣ የሚዘጋ ከሆነ፣ እንግዳ ሲመጣ የሚዘጋ ከሆነ ኢንተርኔት ለጥቅም አገልግሎት ከሆነ ለምሳሌ መንግስት ይሄንን የማደርገው ለህዝብ ጥቅም ነው ካለ ና ለጥቅም ከዋለ ኢንተርኔት ቢዘጋ ለአንድ ሳምንት ምን ችግር አለው? ብዙ ችግር አለው ብዬ አስባለሁ። ግን መጀመሪያ ነገሮች እንዳስተካክለው ለመረዳት ኢንተርኔቱ አሁን ሙሉ ለሙሉ ተዘጋ እንጂ ከሁለት ሺህ ስምንት የካቲት ጀምሮ በተለያዩ የሀገሪቱ ክፍሎች ሶሻል ሚዲያዎች በተለይ አይሰሩም። በተከታታይ ማለት ነው። እንዳአሁኑ ሙሉ ለሙሉ በሀገሪቱ መዘጋት ልዩ ያደርገዋል እንጂ ይሄ የቆየ ነገር ነው። ኦልሞስት አመት አልፎታል ይሄ መዝጋት። በደንብ በየቦታው እየመረጡ ሶሻል ሚዲያዎችን ማስቆም ሶሻል ሚዲያ በአጠቃላይ ደግሞ በአገሪቱ ውስጥ ሜጀር የሚባሉ የሶሻል ሚዲያ ቱልስ ካለፈው ጥቅምት ጀምሮ ደግሞ ከጥቅምት ለ ዘጠኝ ሙሉ ለሙሉ ዝግ ናቸው። ሰው የሚጠቀመውን በሌላ መንገድ ነበር። አሁን የበለጠ የተዘጋው ምንድን ነው? በአጠቃላይ ምንም አይነት ኮኔክሽን እንዳይኖር አድርጎ ሙሉ ለሙሉ ሞባይል ኢንተርኔትንም፣ ብሮድባንድም በቃ ሁሉም ነገር እንዳይሰራ ነው የተደረገ። በዚህ አግባብ መረዳት ያስፈልጋል ብዬ አስባለሁ። መጀመሪያ አዘጋቡ ከዛ ስቀጥል ደግሞ ምን ችግር አለው ያልሽኝ፣ እኔ በጣም መሰረታዊ ችግር የሚመስለኝ መንግስት ኢንተርኔትን እንደ ጥፋት ነገር ነው የሚቆጥሩ። ተማሪዎች ዲስትራክት እንዳይሆኑ እያለ ነው። አሁን ራሱ እያየው ነበር የተዘገቡ ዘገባዎችን። ሬውተርስም አሁን በቅርቡ አዲስ ዘገባ ይዞ ወጥቷል። ለምን እንደተዘጋ የመንግስት አካላት ላናግሩ ተማሪዎቻችን እንዳይረበሹ ነው፣ እስከ ይቀጥላል እስከ አስር ቀን ወይም ከዛም ሊቀጥል ይችላል አናቅም ይላሉ። ማለት ኢንተርኔቱን እንደ ዲስትራክቲንግ ቱል ነው መንግስት የሚቆጥረው። ይሄ ነው የመጀመሪያው በጣም መሰረታዊ ችግር የሚመስለኝ እንደ አንድ የልማት አካል ብዙ ሰዎች አሉ በኢንተርኔት ላይፋቸው የሚወሰን ማለት ነው። ብዙ ተማሪዎች አሉ ኢንተርቪው የሚደረጉ ውጭ ሀገር የሚማሩ ይህ ሁሉ መንግስት ሕክምና የሚከታተል አለ በዚህ ዘመን ብዙ ቀጠሮ ያለው ሰው አለ። ቴክ ያ ሁሉ እንዳይደረግ ሙሉ ለሙሉ መዝጋት ማለት እንዴት ማሰብ ራሱ ይከብድሻል በሆነ ሴንስ ማለት ነው ሰው እኔም የማስበው መጀመሪያ ትልቁ ስህተት መንግስት ኢንተርኔትን የሚያየው እንደ ጥፋት ሀይል እንጂ እንደ አንድ የልማት አካል ለህብረተሰቡ አስፈላጊ የሆነ ነገር አድርጎ አይወስደውም ብዬ ያስ በጣም እናመሰግናለን እንግዶችሽን ለውይይቱም፣ ጽዮን ግርማ አብረናችሁ ስናስተናግዳቸው ያመሸኑ ሄኖክ ሰማ ጊዜር ና ጽዮን ግርማንን በነገው ጉዞ እንገናኝ። ከዲጃፋትሱ ጋር መልካም ሽጋቢና ሙዚቃ፣ መልካም ምሽት።